የወጣቶች ዓለም በርካታ ወጣት ሴት ኢትዮጵያውያን ኑሯቸውን ለማሻሻልና ጥሩ ክፍያ ለማግኘት ሲሉ በሕጋዊና በሕገ ወጥ መንገድ ወደ ሳውዲ አረቢያ ተሰደዋል። ይሁንና የሳውዲ አረቢያ መንግስት ከአንድ ዓመት ተኩል ገደማ በፊት በሀገሩ የሚገኙ ሕገ ወጥ የሚላቸው የውጭ ዜጎችን ሲያባረር ወደ 140 ሺ የሚጠጉ ኢትዮጵያውያን ወደ ሀገራቸው ተመልሷል። ለመሆኑ እነዚህ ስደተኞች በምን ሁኔታ ላይ ይገኛሉ? ጌጤነሽ ማዜና ገነት ታደሰ ሁለት የሳውዲ አረቢያ ተመላሾች ናቸው። ወደ ኢትዮጵያ የተመለስኩት ከአመት ከስድስት ወር በፊት ነው። የተመለስኩት ያው በነበረው ግርግር ነው። ያው ኢትዮጵያኖች ውጡ በተባለበት ሰዓት ነው ወደ ሀገር የተመለስኩት። የሀገሩ መንግስት ውጡ ባለው መሰረት ነው የወጣ ነው። በእኔ ላይ የደረሰ ነገር ባይኖርም ግን በብዙ እህቶችና ወንድሞች ላይ ብዙ የደረሰ ግፍና መከራ ነበረ፣ ትላለች ጌጤነሽ ሪያድን የለቀቀችበትን የመጨረሻ ሰዓት ስታስታውስ። ግንት ደግሞ ትኖርበት የነበረውን ጅዳ ከተማ የለቀቀችው እንዲህ ነበር። ከሳውዲ አረቢያ ልወጣ የቻልኩት የሆነ ብጥብጥ ተነሳ፣ ረብሳ ተነሳ፣ ኢትዮጵያውያኖችን በመደብደብ ኢትዮጵያውያኖችን በማንገላታት እቃችን ተወርሮ ሁሉም የወጣ ነው። ወደዚህ ወደ ሀገራችን እና አቦሽታ በምናቀርብበት ሰዓት የመንግስት የእኛ መንግስት ሩ አለቱራን አዘጋጀልን። ኢትዮጵያ የሆናች ህዝቦች ውጡ አለን። ከዛ እቃችንን ተወርሮ እቃችንን ሳንይዝ ባዶ እጃቸው የወጣ ነው። ሁለቱም አንድ አላማ ነበራቸው። በተቻላቸው አጋጣሚ ሁሉ ውጭ ሀገር ሰርተው ባገኙት ገንዘብ ራሳቸውን መቀየርና ቤተሰባቸውን ማስተዳደር። ጌጤነሽ በቤት ሰራተኛነት አንድ አመት ከስድስት ወር ሪያድ ቆይታለች። ያው ወደ እዛ ሀገር የሄድኩት ለስራ ነው። እዚህ ቤተሰብ አስተዳድራለሁ። የልጆች እናት ነኝ። ሁለት ልጆች አሉኝ። ልጆችን ለማስተማር ነው ወደ እዛ ሀገር የሄድኩት። ልጅም ግን የተመቻቸ ነገር ላይ እንትን አላለልኝም። በዛ የተነሳ እንደወጣ ወጣ ተገድጃለሁ። ህገወጥ እንደሆን ማለት ነው። ግን ህገወጥ ሆኜ ያው እሰራ ነበረ። ያ ህገ ወጥ ስትሆኜ ብዙ ነገር አለ፣ ብዙ ችግር አለ። ያንን ነገር ተቋቁሜ እሰራ ነበረ። በአጋጣሚ አልሆነም ወደ ሀገር ተመልሻለሁ። እሺ እንግዲህ ኢትዮጵያ ከተመለስሽ አሁን አንድ አመት ተኩል ሆነሽ ኑሮሽ ኢትዮጵያ ውስጥ ምን ይመስላል? ኑሮ ኢትዮጵያ ውስጥ ብዙም ደስተኛ ባልሆነም ግን ያው እንቀሳቀሳለሁ፣ እሰራለሁኝ። ያው መንግስት ተቀብሎ አደራጅቶን ቦታ ሰጥቶን እንንቀሳቀሳለን። ጌጤንሽና ገነት ከሌሎች ስምንት የሳውዲ አረቢያ ተመላሾች ጋር በመሆን በጋራ ነው የሚሰሩት። ስራቸውም የምናደርግ ያለ ነው ምግብ ነው የምናዘጋጀው። በማህበር ነው የተደራጀ ነው። ማህበር ማለት አስር ሰዎች ነን ያለ ነው በአንድ ድርጅት ውስጥ ካፌ እና ሬስቶራንት ሆኖ ምግብ ቤት ማለት ነው። እና ምንም በቃ ለውጥ የለውም። እስካሁን ድረስ ምንም ለውጥ አላየንም። ምክንያቱም እየሰራን ነው ምን እያልን ነው፣ ግን ምንም ለውጥ የለውም። መንግስትን የሰጠን ቦታው። ከመንግስት ብር ተበደርን። ብድር ተበድረን ነው ይጀመር ነው። ከዛ ያን የሰጠንን ብድር እቃ ገዛ አዛንበት። አሁን ደግሞ እንደገና ለመንግስት ደግሞ የመንግስት እዳችን ደግሞ በየወሩ እየከፈልን ነው። በለዳችን ምንም ነገር የሚቀር ነገር የለም ማለት ነው። ለእነዚህ የሳውዲ ተመላሾች የኢትዮጵያ መንግስት በነፃ የንግድ ቦታ ሰጥቷቸዋል። ለስራቸው ማንቀሳቀሻም አንድ መቶ ሺህ ብር ከመንግስት ተበድረዋል። አስሩም የሳውዲ ተመላሾች ምግብ እያበሰሉ ትኩስ መጠጥ እያዘጋጁ ይሸጣሉ። ቢሆንም በኑሯቸው አሁንም ደስተኛ አይደሉም። ያው በሰላም ወደ ሀገሬ በመመለሴ ደስተኛ ነኝ። ግን እዚህ ላይ ልነግርሽ የምፈልገው እዛ ሀገር ሆኜ ስቃይ ቢኖርም መከራ ቢኖርም ጥሩ ገንዘብ ጥሩ ክፍያ ነበረኝ። ልጆቼንም በትክክል አስተምር ነበረ

ገነት ወደ ጅዳ ከመሄዷ በፊት ተማሪ ነበረች? አዎ፣ አካውንቲንግ ጀምሬው ነበረ። ከዛ እሱን እንደጀመርኩት ነው ትቼው የሄድኩት። ጅዳ ወደ ነበርሽበት ጊዜ ልመልስሽ እና በምን ምክንያት ነበረ ከኢትዮጵያ ወጥተሽ ሄድሽው? ወደዚያ የሄድኩበት ችግር አንድ የቤተሰቦች ችግር ነበረ። ሁለተኛ ነገር ደግሞ ቤተሰቦችን ችግር እያየሁ የራሴን ያኔ ፍሪ ሆኜ ለመማር አልቻልኩም። ቤተሰቤ ለመቀየር ነው የሄድኩት። ምን ያህል ጊዜ እዛ ቆየሽ? የቆየሁት አንድ ሶስት ዓመት ከምናምን። በህጋዊ መንገድ ነበር ሄድችው። በህጋዊ መንገድ ነበር ሄድኩት። ከዛ በኋላ ጣፍቼ ነበረ ምሰራ። እነዛ ሰዎች አልተስማሙንም ነበረ። ጥያቸው ወርቼ ሌላ ቦታ ነበረ ምሰራ። እንደ ገነትና ጌጤነች በርካታ ሴት ኢትዮጵያውያን ከቀጣሪያቸው ቤት ሸሽተው በህገ ወጥነት ተደብቀው ሰርተዋል፣ አሁንም እየሰሩ ይገኛሉ። ኢትዮጵያውያኑ አሁንም ድረስ በውጭ ሀገራት እየሰሩ የሚገኙት ሀገራቸው ውስጥ የሚያገኙት ክፍያ ባለመመጣጠኑ እንደሆነ የሳውዲ ተመላሾቹ ይናገራሉ። ራ ምንም የለውም። ምን ይገናኛል? ምንም የለውም። እዚህ እስካሁን ድረስ ምንም ነገር አላየውበትም። እንደውም እንጃ ሳስቦ እዛ እንኳ ምንዛሬዎችን ዛሬዎች ምን እየመነዘርሽ ምን እያልሽ ትሰሪያለሽ። እዚህ ግን ሰርተሽ እንኳ ምንም ነገር አታገኝበትም። ምን ምንም ለውጥ አላየውበትም። ለራ ስለዚህ ለቤተሰበሽም ሆነ ለራስሽ የሚተርፍሽ ነገር የለውም ማለት ነው። ምንም የለውም። እንግዲህ እንጃለ ወደፊቱ ሲሻሻል የራሴ ሲኖረኝ ምናምን የማህበር ስለሆነ ተቀያሽ ይከብዳል። በጣም ምንም ለውጥ አታይበትም። ገነትም ቱን ጌጤነሽ ከሌሎች የሳውዲ አረቢያ ተመላሾች ጋር ሲወያዩ ብዙም ተስፋ የሚሰጥ ነገር አይሰሙም። እንደውም ተመልሰው ወደ አረብ ሀገር የሄዱ ሰዎች ሁለቱም ያውቃሉ። ጌጤነሽም ቢሆን ለዚህ እድሏን እየተጠባበቀች ነው። እድሉን ካገኘ ሄዳለሁ፣ እመለሳለሁ፣ ይሄዳለሁ እንደነገርኩት ማለት ነው በፊት እዛ ጥሩ ገንዘብ አገኘ ነበረ። ጥሩ ትምህርት ቤትና ጥሩ ቦታ ልጆቼን አስተምር ነበረ። አሁን ግን እዚህ የምሰራው ነገር ያን ነገር እንዳደርግ አያደርገኝም። ገነትስ ወደፊት ህይወቷን እንዴት ለመቀየር አስባለች? የኔ ስራ ያቅጣጫ እንኳን እዚህ የራሴ ከዚህ ከማህበር ውስጥ ወጥቼ እንኳን የራሴ ሆነ የምንቀሳቀስበትን ነገር ባገኝ በሀገሬ መለወጥን ነው የምፈልገው። እዚህ መስራትን ነው የምፈልገው ከዛ ማለት ነው። ግን ምንም ለውጥ ከሌለ እዚህ ጋር ከእነሱ ጋር ዝም ብለሽ ጊዜሽን የምታጠፊ ከሆነ ያው ተመልሶ መሄዱ ይመረጣል ብዬ አስባለሁ። ሸሽተው ወደ አመለጡበት ህይወት መመለስ በእርግጥ መፍትሄ ይሆን ይሆን? ገነት ደረሰብን፣ ያለችው ስቃይ እዛ እንኳን ያልተስማማኝ አንድ ነፃነት የለሽም፣ የሰው ሀገር ስለሆነ ሁለተኛ ነገር እንደ ልብሻት ትንቀሳቀሽም። ምክንያቱም ጠፍተሽ ነው የምትሰሪ ያለሹ ፍሪ ሆነች ለመንቀሳቀስ አይመችም። በቃ እነዛ ነገሮችን ችግሮች አሉ። ከአንድ አመት ተኩል ገደማ በፊት የሳውዲ አረቢያ መንግስት በሀገሩ የሚገኙ ህገ ወጥ የሚላቸውን የውጭ ሀገር ዜጎች ሲያባረር በኢትዮጵያ መንግስት አማካይነት ሀገሪቷን ለቀው አዲስ አበባ የገቡት ጌጤንሽ ማዜና ገነት ታደሰ ናቸው። በአሁኑ ሰዓት ኑሯቸው በኢትዮጵያ ምን እንደሚመስል የነገሩን። ሌሎች የሳውዲ ተመላሾችስ ምን እያደረጉ ይገኛሉ? በዲደብሊው አማሪክ የፌስቡክ ገጻችን ላይ ላኩልን። ወጣት ኢትዮጵያውያኑ ሀገራቸውን ጥለው ዳግም እንዳይሰደዱ ምን እየተሰራ ነው? ምንስ መሻሻል አለበት ትላላችሁ? አስተያየታችሁን ጻፉልን። ልደት አበበ ነኝ። ጤና ይስጥልኝ።